በአየር ጥቃት ሰባ አሸባሪዎች መገደላቸውን ተከትሎ ቦኮ ሀራም ወደ መንደሮቻቸው ዘልቆ መግባቱን ቻድና ካሜሩን አስታውቀዋል። ከተለያዩ ሀገራት የተውጣጡ ጥምር ግብራኤል አባላት በቻድ ሀይቅ ተፋሰስ ውስጥ የሚገኙ ካምፖች ላይ ጥቃት በማድረስ እስከ ሰባ በላይ አሸባሪዎችን መግደላቸውን ተከትሎ በምዕራብ አፍሪካ የሚንቀሳቀሱ በመቶዎች የሚቆጠሩ ጂሃዲስቶች ቦኮ ሀራም እና እስላማዊ መንግስት አባላት ወደ ቻድና ካሜሩን መሰደዳቸውን ግብራኤሉ አስታውቋል። ሌክ ሳኒቲ ቁጥር ሁለት በመባል የሚጠራው ዘመቻ በቻድ ሀይቅ ዙሪያ የሚገኙትን የሽብርተኞች ካምፖችን ለመደምሰስ ያለመ መሆኑን የቪኦኤው ሞኪ ኤድዊን ኪንዜካ ኪንዜካ ከያውንዴ ያደረሰን ዘገባ ያመለክታል። ስመኝሽ የቆየት አቅርበዋለች። ካሜሩንን ከናይጄሪያ ጋር በሚያዋስናት ድንበር ላይ የሚገኙ መንደሮች ላይ በተፈጸመ ጥቃት ከ24 በላይ ዘመዶቻቸው እንደተገደሉባቸው በርካታ የመንደሮቹ ነዋሪዎች አስታውቀዋል። በማህበራዊ ሚዲያ በተሰራጨውና በቻድ የመንግስት ቴሌቪዥን ጣቢያ በተላለፈው የቪዲዮ ምስልም የመንደሮቹ ነዋሪዎች ሰኔ 23 ቀን በተፈጸመባቸው ጥቃት የተጎዱ ቢያንስ 12 ሰዎችን ለማሳከም እርዳታ ጠይቀዋል። በናይጄሪያ፣ ቻድ፣ ካሜሩን እና ኒጀር የሚካሄደውን ሽብርተኝነት ለመዋጋት ከአራት ሀገራት የተውጣጣው ጥምር የቻድ ሀይቅ ተፋሰስ ኮሚሽን ጥምር ግብረ ኃይል እንዳስታወቀው በቪዲዮ ምስሎቹ ላይ የሚታዩት ሟቾች በቅርቡ በተካሄደ ጥቃት ከተገደሉት ከሰባ በላይ የቦኮ ሀራምና እስላማዊ መንግስት አሸባሪዎች ውስጥ ጥቂቶቹ ናቸው። ጥምር ግብረ ኃይሉ አክሎ እሁድ ለት በተጀመረው የአየርና የምድር ላይ ዘመቻ ብዙ ጂሀዲስቶች እጃቸውን መስጠታቸውን ቢገልጽም ትክክለኛ ቁጥራቸውን ግን አላሳወቅም። ወታደሮቹ አክለው ሌሎች በርካታ ተዋጊዎችን መያዛቸውንና ግዙፍ የጦር መሳሪያዎችም መማረካቸውን ተናግረዋል። ሽብርተኞቹ ይኖሩባቸው በነበሩ መጠለያዎች ላይ በተፈጸመው ጥቃት የምድር ላይ ወታደሮች ምንም አይነት ጉዳት እንዳልደረሰባቸውም ግብረ ኃይሉ አመልክቷል። በተጨማሪም በካሜሩን የሚገኙት ሞኮሎና ዋዛን እንዲሁም በናይጄሪያ የሚገኙትን ሞቢ ሜንቺካና ማዳጋሌን ጨምሮ የሽብርተኞቹ መደበቂያ ሆነው ያገለግሉ በነበሩት መንደሮች ውስጥ የተካሄደው እንቅስቃሴ ሌክሳኒቲ ሁለት የተሰኘው ዘመቻ አካል መሆኑም ተጠቅሷል። የግብረ ኃይሉ ቃል አቀባይ ሌተናል ኮሎኔል አቡባካር አብዱላሂ በሰጡት መግለጫ የዘመቻው ዓላማ በቻድ፣ ካሜሩን እና ናይጄሪያ ድንበር ባሉ መንደሮች ውስጥ እንዲሁም ሶስቱ ሀገራት በሚጋሯቸው የቻድ ሐይቅ ተፋሰስ ዙሪያ የሚገኙ የሽብርተኛ መጠለያ ጣቢያዎችን ማውደም መሆኑን ተናግረዋል። የካሜሩን ሰሜናዊ ክልል አስተዳዳሪ የሆኑት ሚድዣዋ ባካሪ በበኩላቸው ነዋሪዎች ራሳቸውን ከሚሸሹ አሸባሪዎች እንዲጠብቁ አስጠንቅቀዋል። ከአራት ሀገራት የተወጣጣው የቻድ ሐይቅ ተፋሰስ ኮሚሽን ጥምር ግብረ ኃይል አሸባሪዎች ወደ አጎራባሽ ከተሞችና መንደሮች እየገቡ መሆኑን ለካሜሮን አሳውቋል። ፕሬዚደንት ፖል ቢያ ወዲያውኑ ሲቪሎችን ለመጠበቅ የመንግሥት ወታደሮች ወደ ድንበር እንዲሰማሩ አዘዋል። ካሜሮንም በሁሉም የድንበር ከተሞችና መንደሮች ውስጥ የሚገኙ የአካባቢ ሚሊሻዎችን አሸባሪዎች አልፈው ወደ ውስጥ እንዳይገቡ እንዲረዱና ጸጉረ ልውጥ ሰዎች ወይንም ቡድኖች ወደ ካሜሮን ሲገቡ ከታዩ ለመንግስት ኃይሎች እንዲያሳውቁ ጠይቀዋል። ማክሰኞ ዕለት በካሜሩን መንግስት ቴሌቪዥን ጣቢያ ላይ ንግግር ያደረጉት ባካሪ ካሜሩንን ከቻድና ከናይጄሪያ ጋር የሚያዋስነው ድንበር ክፍተት ወታደሮች ያለ ሲቪሎች እርዳታ ብቻቸውን ጂሃዲስቶችን ለማስቆም እንዳይችሉ ማድረጉን ተናግረዋል። የቻድ መንግስት አሸባሪዎች በግዛቱ እንዳይደበቁ ለመከላከል በቂ ጦር ማሰማራቱን አስታውቋል። ቻድ ወታደሮቿ ባለፉት ሁለት ቀናት ውስጥ በርካታ ታጣቂዎችን መግደላቸውንና ሌሎች ብዛት ያላቸውን ማሰራቸውን ብትገልጽም ምን ያክል እንደሆኑ ግን ዝርዝር መረጃ አላወጣችም። ቦኮ ሀራም በናይጄሪያ ጥቃት መፈጸም የጀመረው እንደ አውሮፓያን አቆጣጠር በ2009 ዓ ም ሲሆን እንደ አውሮፓያን አቆጣጠር በ2013 ካሜሩን፣ ኒጀርና ቻድ አሸባሪው ቡድን በግዛታቸው ላይ ጥቃት መፈጸሙን ተናግረዋል። በ2014 ታጣቂዎቹ ለመዋጋት የተመሰረተው ጥምር ግብረ ኃይል በበኩሉ ወደ 11000 የሚጠጉ ወታደሮችና ነፍስ አድን ሰራተኞች እንዳሉት አስታውቋል። በሞኪ ኤድዊን ኪንዜካ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።